መዝሙር 81። በረዴታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን፣ በከፍተኛውም በዓላችን ቀን መለከትን ንፉ፤ ለእስራኤል ሥርዓቱ ነውና ያዕቆብም አምላክ ፍርድ። ከግብጽ በወጣ ጊዜ ለዮሴፍ ምስክር አቆመው ያላወቅሁትን ቋንቋ ሰማሁ። ጫንቃውንም ከሸክም እጆቹንም በቅርጫት ከመገዛት አራቅሁ። በመከራ ጊዜ ጠራህኝ፣ አዳንሁህም። በተሰወረ አውሎም መለስሁልህ፣ በክርክር ውኃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ፣ እነግርሃለሁ፣ እስራኤል ሆይ እመሰክርልህ አለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም አሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር የእግዚአብሔር ጠላቶችን በተገዙለት ነበር። ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላቸው ነበር። ከዓለቱም ማር ባጠገባቸው ነበር።